በቤኒሻንጉል ጉሙዝ ክልል ማኦኮሞ ልዩ ወረዳ ባለፉት ስድስት ወራት 19 በሚሆኑ ትምህርት ቤቶች የመማር ማስተማር ሂደት ተቋርጦ እንደነበር የወረዳው ትምህርት ጽፈት ቤት አስታውቋል። ከዚህ በፊት በአካባቢው ተፈጥሮ በነበረው የሰላም መደፍረስ ምክንያት ተማሪዎች በትምህርት ገበታቸው አልተገኙም። በርካታ መምህራንም ከአካባቢው ሸሽቶ ነበር ይላል ከጽህፈት ቤቱ ያገኘ ነው መረጃ። ተቋርጦ የነበረውን የመማር ማስተማር ሂደት ሙሉ በሙሉ ለማስጀመርም ከጥር ወር አጋማሽ ጀምሮ ጥረት እየተደረገ ነው ሲሉ የማኦኮሞ ልዩ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ያዕቆብ ሙስጠፋ ዲ ደብሊዩ በስልክ ተናግረዋል። ያው መስከረም ጀምሮ ያልተከፈበት ይሄድበት ሁኔታ ነበረ። መስከረም ጀምሬን ያው እንደምንም ብለን ከቶንጎ እና አካባቢ ያለው ሶስት ትምህርት ቤቶች ነበሩ። እነዛ ቀጣ ጋር ተወያይተን መስከረም አካባቢ ላይ ተከፈቱ። ሶስት ትምህርት ቤቶች ብቻ ነበሩ። ከዛ በኋላ ትንሽ እየገባን እየገባን አቅራቢ የሆኑ ቶንጎ ዙሪያ አካባቢ ላይ ያሉ ትምህርት ቤቶች ከከፈትን በኋላ ስድስቱ ወር አካባቢ ነው። አሁን አሳ ዘጠኝ ብዬ ቅድም ያልኩ እስከ አንደኛ ሴሚስተር ማጠናቀቂያ ጊዜ አልተካፈቱም ነበረ ነገር አሁን ገና መጋቤት ሰፍን ያለን እንግዲህ ሰላማሁ የሆነ መምህር ማስተማር ጀመረ መሆኑን በወረዳው ከሚገኙት አርባ ስድስት ትምህርት ቤቶች አስራ ዘጠኙ በከፍተኛ ችግር ውስጥ እንደነበሩ የሚገልጹት አቶ ያዕቆብ እስካሁን ቀይባ ና ኩሳ የተባሉ አንደኛ ደረጃ ትምህርት ቤቶች ስራ ለመጀመራቸውን አመልክተዋል። የተማሪዎችን ጫና ለመቀነስና ውጤታማ ለማድረግ እንዲሁም የአካባቢው የሰላም ሁኔታ ዘላቂ እንዲሆን ከነዋሪዎችና ከአካባቢው ኮማንድ ፖስት ጋር በጋራ በመሆን ውይይቶች እየተደረጉ እንደሆነ አስረድተዋል። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ በበኩሉ የሚስተዋሉ የመምህራን እጥረት ችግሮችን ለመፍታት ከጽህፈት ቤቱ ጋር በመሆን እየሰራው ነው ብለዋል። የህዝብ ግንኙነት ዳይሬክተር አቶ መትኩ ዘነበ አገር አቀፍ ፈተናን ለሚወስዱ ተማሪዎች ልዩ ድጋፍ እየተደረገ መሆኑን በመግለጽ በቀጣይ ከትምህርት ሚኒስቴር ጋር በመነጋገር ውሳኔዎች ይሰጣሉ ብሏል። እንግዲህ እንደ ትምህርት ቢሮ በተለይ ከትምህርት ስራ ጋር የተያያዙ ከመማር ማስተማር ስራ ጋር የተያያዙ ትምህርት ያው ይታወቃል፣ ረጅም ጊዜ እንደተቋረጠ ይህንን ለማስተካከል ነው እንግዲህ ቢሮ እየሰራ ያለው በተለይ ከዚህ ከመምህራን ጋር በተያያዘ እንደተባለው እርግጥ አሁን ማኩም አካባቢ መምህራን ኦልሞስት ሙሉ በሙሉ በሚባል ደረጃ ገብተዋል ማለት ይቻላል። እንግዲህ የተወሰኑ በዛ በተፈጠረው ግጭት ድንገት ያልገቡ መምህራን ከሆኑ አይደነ እንደገቡ መማር ማስተማሩ እየተሻሻለ እንደመጣ ይህንን መረጃ ያለን እዚኛው ላይም እኛ እየሰራን ነው የምንገኘው። ከክልሉ መስተዳድር ጋር ከአጋር ድርጅቶች ጋር በጋራ በመሆን የሚሰሩ ስራዎች አሉ። እዛ ላይ ነው እንግዲህ እኛ ትኩረት አድርገን እየሰራን ነው የምንገኘው። አሁን ያው የእርቅ ውይይቶች የጋራ ውይይቶች እየተደረጉ ነው። አንጻራዊ ሰላም የተሻለ ሰላም አለ። መማር ማስተማሩም እጅግ ተቋርጦ ነበረ። አሁን ወደ ነበረበት እየተመለሰ ያለበት ሁኔታ አለ። ለብዙ ጊዜ ተማሪዎቹ አልተማሩ። ስለዚህ እነዚህ ተማሪዎች ለብቻ ትሪት የሚደረጉበት አግባብ እየተፈጠረ እንደሚገኝ መረጃ አለኝ። ግን ቅዳሜና እሑድ ጨምሮ አሁን ተማሪዎቹ በትምህርት ገበታ ላይ ይገኛሉ። ቅዳሜና እሑድ ጨምሮ ኢቭን መብራት ካለ ሌሊት ሁሉ መምህራን መክፈል የሚገባቸው መስዋዕት ከፍለው እንዲያስተምሩ እየተደረገ ይገኛል። በቀጣይ ምን ይሆናል የሚለውን እንግዲህ ቢሮ ከትምህርት ሚኒስቴር ጋር ከሚመለከታቸው አካላት ጋር እየተነጋገረ ይገኛል። በአሁኑ ጊዜም በወረዳው አርባ ሁለት በሚሆኑ ትምህርት ቤቶች ከ ከአስር ሺህ በላይ ተማሪዎች ትምህርታቸውን በመከታተል እንደሆኑ ከጽህፈት ቤቱ ያገኘ ነው መረጃ ያመለክታል። ለዲ ደብልዩ ዘገባ ነጋሳ ደሳለኝ ከአሶሳ።